አብዛኛው ጊዜያቸው በትግል በእስርና በማስተማር ያሳለፉት የሰባ ዓመቱ ፖለቲከኛ ዶክተር መረራ ጉዲና በማረሚያ ቤት ፖሊሶች እጃቸው በካቴና ታስሮ እንደነበረ ጠበቃቸው አቶ ወንድሙ ይብሳ ይናገራሉ። ያሳሰበን የታሰበን ምንድን ነው ጠዋት ከእስር ቤት ወደ ፍርድ ቤቱ በቀ- ለቀጠሮ ሲመላለሱ የብረት ካቴና እጃቸው ላይ አስገቡና ለተወሰነ ደቂቃ ያቆዩ። ይሄ ደግሞ ከዚህ በፊትም ከብዙ ቀጠሮዎች ውስጥ ሁለት ቀን ቀጠሮ አንድ ቀን ማዕከላዊ እያሉ አንድ ቀን ደግሞ እዚህ ሊደታ አስራ ዘጠነኛ ወንጀል ችሎት ሲመጡ እንዲህ እጃቸው ታስሮ ነበር። ለፍርድ ቤቱ አመለከትንና በቃል በቃል ያመለከት ነው። ፍርድ ቤቱም ይሄ ነገር ተገቢ አይደለም ብሎ በተጨማሪም ዶክተርም ለቃሊቲ ማረሚያ ቤት አስተዳደር አመልክቶ ይህ ካቴና ስሩ ቀርቶላቸው ነበር። ትላንትና ግን በካቴና ጠዋት ታሰራል እና ተወሰነ ደቂቃ ከቆዩ በኋላ ተፈቱ። ይሄ አንደኛ በኢፍድሪ ህገ መንግስት አንቀጽ ዘጠኝ ንዑስ አንቀጽ አንድና አስራ ስድስት አስራ ስምንት ንዑስ ቁጥር አንቀጽ አንድ እንዲሁም በስራ ዘጠኝ ንዑስ አንቀጽ አራት እና ኢትዮጵያ ተቀበለቻቸው ሰብአዊ ዲሞክራሲያዊ የህገ መንግስትና የህግ በላይነት የህግ ምክንያት የህግ ድጋፍም ሆነ አሳማኝ ምክንያትም የለም። ይህንና ሌላ ደረሰባቸው ያሉትን ቅሬታ ለፍርድ ቤት በጽሁፍ አቤቱታ ማቅረባቸውን አቶ ወንድሙ ይብሳ ገልጸውልናል። እጃቸው በካቴና መታሰሩ ይሄ ደግሞ ከጤንነታቸው ከስኳርማ መንጻት ለከፋ ጉዳት ስለምደርጋቸው ይህም እንዲቀርላቸው ለፍርድ ቤቱ በጽሁ- ይህን ብቻ ነው ለመመለከትኩት። ሁለተኛ ደግሞ የጠያቂ ዘመዶቻቸው እና ጓዶቻቸው ጠበቆችም ጭምሩ አሁን እሳቸውን እያገዝናለ ነው። አራት ጠበቆች ናቸው። ከአራቱ ጠበቆች አንድ እኔ ብቻ የሚጠይቃቸው ዶክተር ያዕቆብ ኃይለማርያም፣ አብረንም ጭምር ሄደን እሳቸውም አይጠይቁም። እነዚህ ነገሮች ተጨማሪ እንዳልሆኑ ነው በጽሑፍ አሁን ለፍርድ ቤቱ ሁለት ገጽ አመልክቻለሁ። ፍርድ ቤቱ የሚሰጠውን ትዕዛዝ ደግሞ ጠብቃለሁ። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።